ኢትዮጵያውያኑ በደላሎች ከግብፅ መዲና ካይሮ ወደ አሌክሳንድሪያ ለመሻገር ይችለን ነበር ይላሉ። አሌክሳንድሪያ ከመጣን በኋላ ደግሞ ግብፃውያን ወደ አውሮጳ በመርከብ እንድንጓዝ ከእያንዳንዳችን 200 ዶላር ተቀብለውን ከዛሬ ነገ እንሄዳለን ብለን ስንጠብቅ ወራቶች አለፈን። አሁን ደግሞ ሌላ ብር ካላመጣችሁ አትሄዱም እያሉን ነው ብለዋል። የድረሱልን ጥሪ ከአሌክሳንድሪያ ግብፅ በስልክ ያስተላለፉት ኢትዮጵያዊት ለደህንነታቸው ሲሉ ስማቸው እንዲገለጽ አልፈለጉም። እንደሬያነን ያለ ነው። ይዘውን ድጋሚ አሁንም ሌላ ብር ጠይቀውን ያለ ነው። ስንት ብር ነው የሚጠይቋችሁ? ሁለት ሺህ ዶላር ወደ አውሮጳ ለመግባት ነው። አዎ፣ ግብጾች ናቸው። ያው በባህር ትሄዳላችሁ ብሎ የጠሩን ሀበሾች ናቸው ይዘውን የወጡት እና ባህረዛ እንደደረስን ያ ያው ሁለት ሁለት ሺ ዶላር ከፍል አሁንም ሌላ ሁለት ሺ ዶላር አስመጡ ብለው እዛ ይዘውናል። ለአንድ ክፍል ውስጥ አስገብተውን ቤቱን እነሱ ናቸው የሰጧችሁ? አ አንድ ላይ ከሆን እንዳናብር ብለው ከፋፍለው ከፋፍለው ለብቻ ለብቻ ነው ያስቀመጡን፣ አያገናኙንም። እና ቢያንስ ያለው ወደ ሁለት ሺህ ይሆናል ሰው። ያው ነገ ይወጣሉ የከፈሉት። እናንተ ካልከፈላችሁ እዚሁ ከኛ ጋር ነው የምትኖሩት እያሉን ነው ደላሎቹ። ኢትዮጵያውያን ናቸው። ስንት ይሆናሉ ደላሎቹ? በጣም ብዙ ናቸው፣ ብዙ ናቸው። ኤርትራዎች አሉ፣ ሶማሊያ አሉ፣ ኢትዮጵያኖች አሉ። ከዚህ ከከተማው ከካይሮ የሚያወጡሽ እነሱ ናቸው። ከዛም በኋላ ለግብጾች ነው የሚያስተላልፉሽ። ግብጾች ይዘውሽ ነው በቃ ይሄንን ብር አሳዊ ይሉሻል። ልትወጡ ነው መርከብ ይላሉ። ከዛም በኋላ ብራችንን አሳውለን ይኸውና ቁጭ ብለናል። ካይሮ ለሚገኘው የኢትዮጵያ አምባሲ አሳውቀን ነበር በባህር ለማለፍ የፈለጋችሁ ናችሁ፣ ምንም አይነት ወረቀት የላችሁም ብለው የፈየዱልን ነገር የለም ሲሉ ኢትዮጵያዊቷ ተናግረዋል። ኤምባሲውም ምንም ይፈጥሩልን ነገር የለም። ከዛ በፊት ከባህር ላይ ተይዘው ራሱ ዩኤን ያላቸው ልጆች ፈታቸው። ሌሎቹን ይኸው ስምንት ወር አንድ አመት የታሰሩ ልጆች አሉ። ዩኤን ስትይ እንዴት ነው? ባህር ላይ ተይዘው ግማሾቹ ያው የዩኤን ወረቀት ቢጫው ያላቸውን ዩኤን አስፈታቸው፣ የሌላቸውን ደግሞ እስካሁን ድረስ እስር ቤት ያሉ ልጆች አሉ። ትኬታችሁን ራሳችሁ ቁረጡ ተብለው ይኸው ኢምባሲውም በባህር ለሚሄድ ሰው አያገባንም ነው እና በጣም ችግር ላይ ነው ያለነው። እኛ ቤተሰብ ለመቀየር ነው የራሳችን የሆነ ስራ ነበረ። ከዛ ስራችን ተፈናቅለን ዛሬም ግብር አምጡ፣ የታክስ ክፈሉ ስንባል ነው ጥለ ነጋዴ ነበር ጥዬ ወደዚሁ የመጣሁት ብቻ። ኤምባሲውን ምንም ነገር ማድረግ አይችልም ቢያንስ እስር ቤት ያሉትን እንኳን ማስፋፋት አልቻለም። ማሳፈር ወደ ሀገራቸው አልቻለም። ልጅ የያዙ አሉ። እርጉዞ ነው ባህር ተሻግረን ኢሮፓ እንወልዳለን ብለው መጥተው እዚሁ መክዘን ውስጥ መክዘን ነው የሚባለው የምትቀመጭበት እዛ ውስጥ የወለዱ አሉ። በርካታ ኢትዮጵያውያን በእስር ቤት ይገኛሉ። እዚያ ያለው የኢትዮጵያ ኤምባሲ ሊተባበረን ስላልቻለ መንግስት ስሞታችንን ሰምቶ ወደ ሀገራችን ይመልሰን ያለን። ሌላው ለደላሎች ሁለት ሺህ ዶላር የከፈለ ኢትዮጵያዊ ነው። አሌክሳንድሪያን የታሰር ነው። ይኸው ጓደኛችን ነው። ዘጠኝ ወር የሞላው ልጅ አለ። ኢትዮጵያዊ ነው፣ አማርኛም ይናገራል። ትግራይ ክልል ነው የእስሬ ልጅ ነው። ፓስፖርት ስለሌለው ተብሎ ስምንት ወር ታስሯል። ኢምባሲ መጥቶ ምንም ነገር ሊፈታልን አልቻለም። ከአምስት መቶ በላይ ይሆናሉ። እስር ቤት ያሉት ናቸው ወይንስ ውጭ ያሉት? እስር ቤት ያሉት። ውጭማ በጣም ብዙ ሰው ነው ያለው። እኔ አውሮፓ ለመሄድ የከፈልኩት ሁለት ሺህ ዶላር፣ አሁን ደግሞ ሌላ ብር ሳውል ተብያለሁ እና መንግስት ምን እንዲሰጣችሁ ነው? ምንድን ነው እንዲተባበራችሁ የምትፈልጉት? ኢትዮጵያዊነታችንን ነው ከሰው ሀገር እስር ቤት እንዲያስወጣን ነው እኛ የምንፈልገው። ሌላ የምንፈልገው ነገር የለም። ኤምባሲ የዛ ጓደኞች አሉን ካይሮ የሚኖሩ ሰው ልከን ነበረ። ምንም መታወቂያ ምንም ስለሌላቸው ማንነታቸውን አናውቅም አንተባበራቸውም ነው የሚሉት። ከዚያ የተሻለ ምላሽ መቼም ሊሰጡን አልቻሉ። ስለ ጉዳዩ በካይሮ የኢትዮጵያ ኤምባሲ ኃላፊዎችን ለማነጋገር ያደረግነው ሙከራ አልተሳካም።